በምዕራብ አርሲ ዞን በሻሸመኔና በሻላ ወረዳዎች ለተከሰተ የኮሌራ ወረርሽኝ ስድስት ሰዎች መጋለጣቸውን የሻሸመኔ ወረዳ ጤና አጠባበቅ ጽሕፈት ቤት አስታውቋል። ሁለቱ በሕክምና ተረድተው ወደ ቤታቸው መመለሳቸውን ኃላፊው አቶ መሐመድ ገመዴ ለአሜሪካ ድምፅ ገልጸዋል። በሽታውን ለመቆጣጠር ጥረት እየተደረገ መሆኑንም ኃላፊው አመልክተዋል። ዮናታን ዘብዴዎስ ተጨማሪ አለው። ወረርሽኙ ወደ ሌላ አካባቢ ተዛምቶ የከፋ ጉዳት እንዳያስከትል መንግስት መድኃኒትና ኬሚካሎችን ማከፋፈል እንዲሁም የተለያዩ የመከላከያ ስራዎችን ጀምሯል። ነው ያሉትም ኬዙ ኮንፎርም የሆነ ሁለት ሰው ነው። ላቦራቶሪ ገብቶች የተደረገው ማለት ነው። እዛ ደግሞ ሌሎቹ በተመሳሳይ ከንስቃቁ እየታከሙ ናቸ። በመንግስት በኩል ያው የተለያዩ ስራዎች እየተሰሩ ነው ያሉት አንደኛው መሲው እየተጠና ነበር ባለፈው። ወይ ደግሞ የተለያዩ ስራዎች በመንግስት እየተሰሩ ነው ያሉት አንደኛው ኮሌራ ትሬትመንት ሴንትር ለብቻ ተቋቁሟል። ሶሻል ሞብላይዜሽን ስራዎች በወረዳ በዞን በቀበሌም እየተሰሩ ነው ያሉት የውሃ ኬሚካሎች አንደኛ ማነሻ ሊሆኑ የሚችሉ መተላለፊያ መንገዱ የተበከል ያለ ምግብና ውሃ አፋችን የሚገባው ነገር ነው ይህን በሽታ ማለት የሚችለው። ተቋረጥ የተለያዩ ስራዎች እየተሰሩ ነው። ያሉ ተጎዱ ቤተሰቦች ደግሞ በሽታ የተገኘበት አካባቢው እየተሰጣ ነው እና አንድ ፋሚሊ ላይ አንድ ኬስ ሲገኝ እዛ አካባቢ ያሉት ሰዎች ተጣርተው ከነሱ ጋር ንክኪ ያሉት የተሰጠው መድኃኒት አለ ከዛ ዶክሲ ሳይክሊን የሚባል እየተሰጣ ነው። በአካባቢው ዝናብ እየጣለ መሆኑን ተከትሎ በጎርፍና ድራሽ ውሃም እንዳይዛመት ጥረት ይደረጋል ብሏል። ወረርሽኙ የታየባቸው በሻሸመነ ወረዳ የቶጎ ቀበሌ፣ የሻላ ወረዳ ንጹሕ የመጠጥ ውሃ እጥረት ያለባቸው አካባቢዎች ሲሆኑም የአካባቢው ሰዎች የሚጠቀሙበትን ውሃ ለማ ለማከም እርምጃ መጀመሩን ተናግሯል። አቶ መሀመድ ወረርሽኙ በሻሸመኔና በሻላ ወረዳ ይታይ እንጂ መነሻው በሐዋሳ ከተማ የሚገኝ የህጻናትና አቅመ ደካሞች ማገገሚያ የሆነው ማዘር ትሬዛ ማዕከል ነው ይላሉ። የማዘር ትሬዛ የሚባል ሐዋሳ ር አብሌተሽን ሴንተር ለህጻናት የምንሰጠው እንትናን ነበር። እዛ ነው ማነሻው የሚያሳየው ማለት ነው ኢንዲኬሽን፣ እዛ የተጎዱ ህጻናት ነ ህጻናዎች እንትን ማለት ነው ምግብ ዙሪያ እዛ የሚወስዱት ምግብ ነበር። እዛ ነው ማነሻው። የአዋሳ ከተማ ጤና መምሪያ ኃላፊ አቶ ቡሪሶ ብላሾ ግን በዚህ አሳብ አይስማሙም። በአዋሳ ከተማ ውስጥ በሚገኙ ስምንቱም ክፍለ ከተማዎች የኮሌራ ወረርሽኝ ምልክት እኛ አላገኘንም ነው ያሉትም። ነገር ግን የት የሚከሰት የት ዋና ስራችን በጋራ መከላከል ነው ብሏል ኃላፊው። ማለት አኪም የሌላቸውን ህብረተሰብ የሚደግፍ ድርጅት ነው። ሶርሱ ግን በትክክለኛ የተረጋገጠ ማዘር ትሬዛ ነው የሚል እኛ የደረሰን የለም። ስምንቱም ክፍለ ከተማ በዚህ ሴሽን የሚያደረግ ነው እንደ ከተማ አስተዳደር የለም። ነገር ግን አጀሰንት እንደመሆናችን መጠን የትኛውም ነገር ሊከሰት ይችላል። ክሰቱ እንደ ይዘንድ ታይቶ ዋናው የመከላከሉ ስራ የትም ሊከሰት ይችላል። ሲከሰት ደግሞ ርጀንት ሪስፖንድ ማድረግ ነው። ማዘር ትሬዛ ላይ ይሄ ነው የሚል ነገር እንደ ከተማ አስተዳደር ኦፍኮርስ በእኛ ስር ነው ያለው። በጣም ብዙ ልጆችን ከኒትሪሽን ኢሹ ጋር ተያይዘው ያሉትን አድሚት አድርገው ይረዳሉ። እዛ ለም የተከሰተው እዛ አድሚት የሆነ ሰው ነው። ከዛ ሪፈር ተደርጓል የደረገው በኮምፕሊኬሽን ከኒትሪሽን ጋር ተያይዘው ያለውን ወደ ሪፈራል የተደረገው አዋሳ ላይ ከዚህ ሳምፕል ተወስዶ ይሄ ነገር አለ የሚል ነገር ምንም ኮንፊርም የተደረገ ኬዝ የለን ሚስቲል ነው። በሻሸመኔ ና በሻላ ወረዳ ወረርሽኙ ተከሰት የተባለው ናያሰ ዘጠኝ ሁለት ሺ አስራ አንድ አመት የሚወረድ ሲሆን በወረርሽኙ ምክንያት የሞተ ሰው አለመኖሩን የወረዳው የጤና ጽሕፈት ቤት ኃላፊ አረጋግጠዋል። የኮሌራ ወረርሽኝ ከወራት በፊት በተለያዩ የአገሪቱ ክልሎች፣ በኦሮሚያ ክልል ደግሞ ምዕራብ ና ምስራቅ ሐረርጌ በኋላ በኦሮሚያ ልዩ ዞን ተፈጥሮ ጉዳት ማድረሱ ይታወሳል። በኦሮሚያ ክልል በኮሌራ በሽታ የተያዙ ሰዎች ቁጥር 464 መድረሱን ሐምሌ 23 2011 ዓ.ም ባወጣው ሪፖርት የጠቀሰው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በተደረገው ጥረት በቁጥጥር ስር መዋሉን ገልጾ ነበር። ለአሜሪካን ድምፅ ራዲዮ፣ ዮናታን ዘብድዮስ አዋሳም